የዩናይትድ ስቴትስ የመጀመሪያው ጥቁር የውጭ ጉዳይ ሚኒስቴር እና ጥቁር የጦር ኃይሎች ጠቅላይ ኤታማዦር ሹም ኮሊን ፓውል ማረፋቸውን ቤተሰቦቻቸው በፌስቡክ ገጻቸው ላይ እጅግ የሚደንቅና አፍቃሪ ባል፣ አባት አያትና ታላቅ አሜሪካዊ አጥተናል ሲሉ አስታውቀዋል። ጄኔራል ፖል በመጀመሪያው ዙር የጆርጅ ቡሽ አስተዳደር እንደ ኤሮፓን አቆጣጠር ከ2001 እስከ 2005 ዓ.ም ምረት ባለው ዘመን ድረስ የሀገሪቱ ከፍተኛ ዲፕሎማት በመሆን አገልግለዋል። ለ35 ዓመታት በወታደርነት ያገለገሉት ባለ አራት ኮከቡ ጄኔራል ፖል የፔንታገን ወታደራዊ አመራር በቀድሞው የቡሽ አባት አስተዳደር ዘመን ደግሞ እንደ ኤሮፓን አቆጣጠር ከ1989 እስከ 1993 ዓ.ም ድረስም ጥምር የጠቅላይ ጦር ኤታማዦር ሹም በመሆን ሀገራቸውን ያገለገሉ ሲሆን ለጥቂት ጊዜያትም በተከታያቸው ዴሞክራቱ ፕሬዝዳንት ቢል ክሊንተን አስተዳደር ውስጥም አገልግለዋል። ፖል በሪፐብሊካን ፓርቲ ውስጥ ለዘብተኛ ከሚባሉት ወገን ሲሆኑ እንደ አውሮፓውያን አቆጣጠር በ996 ዓ ም ከቢል ክሊንተን ጎን ለጎን በመሆን ለፕሬዝዳንትነት ተወዳድረዋል። እንደ አውሮፓውያን አቆጣጠር በ2008 ዓ ም ከሪፐብሊካን ፓርቲዎች ባልተለመደ መልኩ በማፈንገጥ የዴሞክራትን ባራክ ኦባማ ለፕሬዝዳንትነት መወዳደር تلقى ከሁለት አስርት አመታት በፊት እንደ ኤሮፓያን አቆጣጠር በ ሺ ዘጠኝ መቶ ዘጠና አንድ አመተ ምረት ኢራቅ ከኩዌት እንድትወጣ ቁልፍ ሚና የተጫወቱት ፖል፣ እንደ ኤሮፓያን አቆጣጠር በ ሁለት ሺ ሶስት አመተ ምረትም ዩናይትድ ስቴትስ በተሳሳተ የደህንነት መረጃ ላይ ተመርኩዛ አምባገነኑ ሳዳም ሁሴን የስነ ሕይወት መሳሪያ ታጥቋል በሚል ክስ ስትወጋም ትልቅ ሚና ነበራቸው። ፖል ከአመታት በኋላ በዚሁ ዙሪያ በሰጡት ቃለ መጠይቅ በስራ ታሪካቸው ላይ ትልቅ ጥላሸት ያጠላ ሲሉ፣ ጉዳዩ የሚያሳምም ነው ሲሉ ገልጸውታል። የቀድሞው የኢትዮጵያ ከፍተኛ ዲፕሎማት እና በሰሜን ካሮላይና ዩኒቨርሲቲ መምህር የሆኑት ዶክተር ብሩክ ኃይሉ በሻህ ኮሊን ፓውልን በስራ ዘመናቸው በግል እንደሚያውቃቸው ይናገራሉ። ዶክተር ብሩክ ኮሊን እንደ አሜሪካዊ አመራር ስለነበራቸው ሚናም እንዲህ ያስረዳሉ። ኮሊን ፓውል መጀመሪያው ጥቁር ሴት የውጭ ጉዳይ ሚኒስትር ናቸው። እሳቸው የሚታወቁት ወታደር ናቸው። ፎር ስታር ጀነራል ድረስ ደርሰዋል። ቺፍ ኦፍ ስታፍ፣ ቸርማን ኦፍ ጆንት ኮማንድ፣ ቺፍ ኦፍ ስታፍ ነበሩ። ከዛ ነው ወደ ስቴት ዲፓርትመንት ትንብል ሄዱት እና በጣም ታዋቂ የሆኑ ዲግኒፋይድ ኦነረብል የሆኑ አሜሪካን ከራሳቸውን ያስቀድሙ ይሄን የመሳሰሉ በጣም የተለየ ሰው ኳሊቲ ያላቸው። በተለያዩ ጊዜያት ተዋውቀናል ከእሳቸው ጋር እና አሁን ያልኩሽን ኳሊቲ ለማየትም ገጥሞኛል። ጨዋነታቸው፣ ስለ አፍሪካ ፖለቲካ ጥሩ ግራስ አላቸው። የሰው አስተያየታቸው፣ ሀገር ወዳድነታቸው እና ሪዝነብል የሆኑ ሰው ናቸው። የኮሊን ፖል ወላጆች ከጀማይካ የመጡ ስደተኞች እንደሆኑ የሚናገሩት ዶክተር ብሩክ ጀኔራሉ ጥቁሮችና ስደተኞች እንዲሁም በአሜሪካ ውስጥ አናሳ የሆኑ ማህበረሰቦች የፖለቲካ ተሳትፎን በእጅጉ ያበረታቱ ነበር ይላሉ። እንኳን ለሲል ቶሎ ላደገው ጥቁር ህዝብ እኛም ለመጣ ነው፣ እዚህ ሮ ሞዴል የሚባሉ ናቸው ለልጆቻችን ጥቁሮቹንም እየሰበሰቡ በየሄዱበትም ህይወት፣ ትርጉም ያለ ህይወት እንዲኖሩ፣ እንዲማሩ፣ ራሳቸውን በእውቀት እንዲያንጹ እና አሜሪካም አሜሪካ አካል ባይተዋር ሆነው አጥር ላይ ቁጭ ማለት ሳይሆን ገብተው በፖለቲካውም፣ በሚሊቴሪውም፣ በሴኪሪቲውም፣ በትምህርቱም፣ በሪሰርቹም እንዲሳተፉ ትልቅ ቅስቀሳና ድጋፍ የሚያልጉ ታላቅ ትብሰው ናቸው። ለጥቁር ህዝብና፣ ለማይኖሪቲም፣ ለላቲኖም፣ ሌሎችም በጣም ኩራት ነበሩ እሳቸው። ይሄ ብቻ አይደለም። በሄዱበት ቦታ ሁሉ ማይኖሪቲዎችን ወደ ስልጣን የማምጣት ሁሉ በሰፊው ሰሩ ነው። አሁን ለምሳሌ መከላከያ ሚኒስትሩ አሉ፣ ጥቁር አሜሪካዊ ናቸው። እሳቸውን ሁሉ ከፍ ከፍ አድርገው ወደ ጥሩ ደረጃ ያደረሷቸው እሳቸው ናቸው። ዶክተር ብሩክ ኮሊምፖል በአለም ፖለቲካ ላይ ስላሳደሩት ተጽዕኖም እንዲያብራራሉ። ሌላውም ደግሞ በሀገር ጉዳይ ላይ ብዙ አሜሪካ ጦርነቶች በገባችበት ውስጥ ተሳትፈዋል። ስራ ነው እና ወታደር ናቸው መለዮ ለባሽ ናቸው እና ፓናማ ኢንቬዥን ጊዜ በሰማንያ ዘጠኝ ተሳትፈዋል ሌላው ደግሞ በሰፊ የሚታወቁት ኦፕሬሽን ዴዘርት ስቶርም አለ። በፐርሽያን ገልፍ ጦርነት ጊዜ በዘጠና እና በዘጠና አንድ መካከል የተደረገው። ከዚህ በተጨማሪ ደግሞ ፓውል ዶክትር የሚባል የራሳቸው አላቸው ታሪክ ለአሻራ ትተዋል። እሱም ምንድን ነው? እኛ አሜሪካ ሀያል ሀገር ነን፣ ነገር ግን ዝም ብለን እንዳመጣልን ያለንን ሚሊተሪ ሀይል ዝም ብለን ወርወር፣ ማጥቃት፣ መደብደብ ሌላ ሀገራትን አያስፈልግም። ምክንያት ሲኖርም ብቻ ነው እሱም የአሜሪካ ብሔራዊ ጥቅም ሲነካ የማይቀር ነው። እሱ ላይ እርምጃ እንወስዳለን። ያን ስናደርግ ግን በፈጠነ ሁኔታ እንደ ቪየትናም በማያስረን ሁኔታ ገብተን መስራት አለብን። ሶስተኛ ደግሞ ትልቅ የሚያነሱት ነጥብ ህዝቡ ምን ይላል፣ ህዝቡ ድጋፍ አለው ለዚህ ኢንተርቬንሽን ወይስ የለውም የሚለውን አይተን ህዝቡ አምኖበት ወደ ጦርነት መግባት አለብን የሚሉ ትልቅ ኳሊቲ ያላ ሰው ናቸው። ጀነራል ፖል የሰውነት የበሽታ መከላከል አቅምን የሚያዳክምና ነጭ የደም ሴሎችን የሚያጠቃ መልቲፕል ማይሎማ የተሰኘ ካንሰር የነበረባቸው ሲሆን የኮቪድ አስራ ዘጠኝ ክትባት ቢወስድም የበሽታ መከላከል አቅማቸው አነስተኛ በመሆኑ ሕይወታቸው ሊያልፍ ችሏል።